የአሜሪካ ድምጽ ራዲዮ ጣቢያ በ22 በ25 እና በ31 ሜትር ባንዶች በየቀኑ ከ3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ። ከሀገር የወጡት ቅርሶችንና ሰነዶችን ለአመታት ሲሰበስብ የኖረ ነዋሪነቱንም በለንደን ያደረገ ኢትዮጵያዊ ነው። ከሀገሬ ከወጣሁ ሀያ ስድስት ዓመቴ ነው እና ኢትዮጵያ ውስጥ ያለውን የአሰራር ነገር አላውቅም፣ ግን በዚህ አገር ባየሁት መሰረት አንድ ጥያቄ በጣም ዘገየ ቢባል ከሁለት ወር ግፋ ቢል ከሶስት ወር እንኳን የማይበልጥ ነገር ነው። የአዲስ አበባ ከተማ አስተዳደር እስካሁን ድረስ የወሰዳቸው እርምጃም የለም። እኔም ጋራ ምንም አይነት ግንኙነት አላደረገም እና በዚህ መሰረት ነው ተስፋ መቁረጥና አቶ አለባቸው ደሳለኝ ያሰባሰባቸውን ታሪካዊ ቅርሶች እና ሰነዶች ወደ ሀገር የሚገቡበትን መንገድ ፍለጋና የገጠመውን ፈተና ቀደም ሲል አጫውቶን ነበር። አለባቸው የተረዳኋቸው ያላቸው ጉጉት በጣም ከፍተኛ ነው። በነገራችን ላይ ሳቸው በራሳቸው ኑሮ ላይም ቤታቸውን በቅርስ ሞልተው ቤተሰባቸው በስነ ስርዓት እንዳይኖሩም ተጽዕኖ ያደረጉ ናቸው። ለቅርሶቹ ትልቅ ቦታ ሰጥተው ማለት ነው። የኢትዮጵያ ባህልና ቱሪዝም ሚኒስትር ዶክተር ሂሩት ካሳውን ነው የሰማችሁት። አሁን ያተዋለባቸው ጥያቄ ሰሚ ያገኘ እቅዱም የሚይዝ ይመስላል። ሙሉ ዝግጅቱ ቆየት ብሎ ከሚቀርቡት ውስጥ ነው። የሙዚቃውን ዓለም በቃኝ ብሎ ትቶ ከሄደ ቢሰነባብትም ዘመን የጠገቡ የሙዚቃ ስልቶቹ ግን በተከተለው ትውልድ ድምፃውያንም እንደ አዲስ እየተዜሙ ነው። ገና ብዙ የሚዜሙም ይመስላሉ። የእነኛ ተወዳጅ ዜማዎች ባለቤት ሙሉቀን መለሰም ለምሽቱ የሙዚቃ ወግ ተመልሷል። ሁለተኛው እንግዳችን እቁ የቤዝ ጊታር ተጫዋች ቶማስ ጎበናም ለሌላ ዘና ተብሎ የሚደመጥ የሙዚቃ ዓለም ወግ አብሮን ያመሻል። የአዲስ አበባው መስኮት ሲከፈት ታዲያ በአዲስ ዓመት እሳቢዎች ኢትዮጵያዊ ጥበብና ብልሃት ዙሪያ ሀሳባቸውን ማካፈል የወደዱ እንግዶች ይዟል። ሰዓቱ ይፍቀድ እንጂ በቀጠሮ ለሚሰማው የሰንበት ምሽት ቀነበር የምሽቱ የመጽሔት ለዛዎች በርከት አድርገናል። ጤና አስጥልን ክብራትና ክብራን የራዲዮ መጽሔት ታዳሚዎች እሁድ መስከረም 25 2012 ዓ ም ከተረኛዋ አቀናባሪ የብርሃን ኃይሉ ጋር የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነኝ። ከሰዓቱ ያለም ዜና በኋላ እንመልሳለን እንዳት ሄዱ ጤና ይስጥልኝ ክቡራትና ክቡራን፣ እንደምናመሻችሁ። በእኔም በኩል ዜናውን የማሰማችሁ ሰሎሞን አባተ ነኝ። ፕሮዲሰሩ ንጉሡ ታምሬ እንደዚሁም ቴክኒሻኑ ሾጋን ቻንግ በስቱዲዮ አብረውኝ ይገኛሉ። እሬቻን በዓል እያከበራችሁ ላላችሁ ሁሉ ከአሜሪካ ድምፅ ራዲዮ ጣቢያ በድጋሚ እንኳን አደረሳችሁ። አመታዊው የኦሮሞ ሕዝብ የምስጋና በዓል የእሬቻ በዓል ዛሬ በሆራ አርሰዴ ቢሾፍቱ ላይ ሲከበር ደማቅና የሕዝቦችን ትስስር ያጠናከረ ነው ሲሉ የበዓሉ ታዳሚዎች ገልጸዋል። እጅግ ከፍተኛ ቁጥር ያለው ታዳሚ የተገኘበት ይህ የኦሮሞ ሕዝብ የምስጋና በዓል በሰላም መጠናቀቁን የክልሉ ባለስልጣናት ተናግረዋል። ዘርዘር ያለ ዘገባና የተሳታፊዎችን ማስተያየት በምሽቱ በዘገባዎች ይዘናል። በሰሜን ሸዋ ዞን ኤፍራታና ግድም ወረዳ አጣዬ ከተማ ዙሪያ በሚሰማው የተኩስ ድምፅ አለመረጋጋት ውስጥ መግባታቸውን የከተማይቱ ነዋሪዎች አስታወቁ። ከማን እንደሚተኮስ በምን ምክንያት እንደሚተኮስ አለማወቃቸውም ግርታ ውስጥ እንዳስገባቸው እየተናገሩ ነው። የወረዳው አስተዳደርና ጸጥታ ጽህፈት ቤት ማምሻውን ለአሜሪካ ድምፅ በስልክ በሰጠው መግለጫ መትረየስና አልሞ መቺ የጦር መሳሪያ የታጠቁ ኃይሎች ወደ ከተማው ለመግባት የሚያደርጉትን ጥረት የክልልና የፌዴራል ጸጥታ ኃይሎች እየተከላከሉ ናቸው ብሏል። ሪፖርተራችን መስፍን አራጌ ከደሴ ተጨማሪ ይዟል። ስሜ እንዲጠቀስ ድምፄ እንዲቀረጽ አልፈልግም ያሉ አንድ ያጣዬ ከተማ ነዋሪ ከትናንት ጀምሮ በከተማዋ ዙሪያ በሚገኙ ተራራማ አካባቢዎች የሚሰማው የተኩስ ድምፅ በተለይ የንግድ እንቅስቃሴው ላይ ተጽዕኖ አሳድሯል እያሉ ነው። እንደ አስተያየት ሰጩ የሰዎችና የተሽከርካሪዎች እንቅስቃሴ ባይገታም በርካታ ሱቆች ተዘግተዋል። ከወራት በፊት በከተማ የደረሰው አሳዛኝ የሞትና የንብረት ውድመት አደጋ እንዳይደገም ስጋት አለን ያሉት አስተያየት ሰጩ የክልሉ መንግስት በስፍራው አስተማማኝ የጸጥታ ኃይል እንዲያሰፍር ጠይቀዋል። ድምፄን እንጂ ስሜን አትጠቀም ያሉኝ ሌላው የከተማ ነዋሪ ደግሞ ይህንን ይላሉ። አልፎ አልፎ በዚህ በተራራ አካባቢ ሰዎች አሉ። ከየት እንደሆነ መነሻው አይታይም። ምክንያቱም ቤት ውስጥ ስለሆን ማለት ነው። ሱቆች አካባቢ እንደዚህ ዝጎች ናቸው። አንዳንድ ነገር ለመብዛት ስፈልግ ሱቅ እንኳ እናታገኝበት ሁኔታ ለህዝቡ ግን ይንቀሳቀሳል። እግር ይንቀሳቀሳል ነው ወደቤተ ክርስቲያን ይሄዳል። በእግሩም ወደ የሚደርስበት ይደርሳል። ግን ምንድነው የንግዱም ስራ ምናምን ፍርሃቱ ስላለ ከዛ አንፃር ይመስለኛል የተዘጉ ሱቆች ማለት ተኩሶች አልፎ አልፎ ይሰማሉ። በጠራራ አካባቢ ከማን ይሁን ከምን አይታወቅም። የጸጥታ አካላት ሳለው በቂ የመከላከያ ኃይል በአካባቢ የተሰራጨ ኃይል እንዳለ ይነገራል። ያ ህዝቡም የበፊቱም ችግር ስላለ የሚያም ፍርሃት ይመስለኛል። ሱቃቸውንም ባለፈው ስለተገረፉ ምንም ስላሉ ቀድሞ የመዝጋቱ ምኑ ሊኖር ይችላል የሚል ነው። ይህ እዚህ አካባቢ ገሌ መውታ ይባል አልሰማሁም። በሌላ በኩል ከተማው አልተረጋጋችም። በስፍራው የተገኘው የጸጥታ ኃይልም የሚተኩሱ ታጣቂዎችን ከድርጊታቸው ማስቆም አልቻልም ያሉኝ አስተያየት ሰጪም አልጠፉም። ተራራ ላይ ወጥተው ተኩሳሉ ወደ ላይ በእኔ ሰዓት አቆጣጠር ወደ ስድስት ሰዓት አካባቢ ሆኗል። እና ከተማው ያለውን ድባብ እስኪ ትንሽ ንገረኝ። ምንም የለ በቃ ሰው አይወጣም። ምንም ያውላሱ ለመጠበቅ አሁንም ስጋት ላይ ያለው ሕዝቡ ማለት ነው። የወረዳውን አስተዳደርና ጸጥታ ጽፈት ቤት ኃላፊ አቶ ጌታቸው ይሽጥላል ማምሻውን በስልክ አግኝቻቸው ነበር። አሁን መከላከያ፣ ሌላም ኃይል እየገባ ነው። ጦርነቱ ተቀጠለ ነው። ዙሪያውን ከተማውን፣ ዙሪያውን ከቦ ተራራ ተኩሱ፣ ወደ ከተማ ንግባ ነው። ኃይሉ ደግሞ አናስገባም ነው። ታውቀዋል። ይሄ ኃይል ወይም ወደ ከተማ ንግባ የሚለው ኃይል ይታወቃል። ከዚህም በፊት የሚታወቅ ኃይል ነው። አሁንም እየገባ ያለው ኃይል የሚታወቅ ኃይል ነው። የታጠቀ ኃይል ነው። ብሬን ስናይፐር የታጠቀ ኃይል ነው። ስናይፐር አማራ ልዩ ኃይል ካለ እሱ እየተከላከለ ነው። መከላከያ ያለ፣ ፌዴራል ፖሊስ አለ ለማረጋጋት እየሞከሩ ነው። ግንዝራውን ተኩሳለ። የአማራ ብዙሀን መገናኛ ድርጅት የከተማዋን ከንቲባ አቶ ጌታቸው በቀለን ዋቢ አድርጎ እንደዘገበው ዛሬ ጠዋት የታጠቁ ኃይሎች ተኩስ ቢከፍቱም በአማራ ክልል ልዩ ኃይል፣ የፌዴራል ፖሊስና የሀገር መከላከያ ሰራዊት ቅንጅት ጥቃቱን መመከት ተችሏል። የፌዴራል ፖሊስና የሀገር መከላከያ ሰራዊትም ከነዋሪዎች ጋር እየመከሩ መሆኑን ዘገባው አክሎ ገልጿል። ለአሜሪካ ድምጽ ሬዲዮ መስፍን አድራጌ ነኝ ከደሴ። አመሰግናለሁ መስፍን። ይህ ዜና የሚተላለፍላችሁ ከአሜሪካ ድምፅ ራዲዮ ጣቢያ ነው። የዩናይትድ ስቴትስ ፕሬዚደንት ከዩክሬን መሪ ጋር አግባብ ያልሆኑ የተባሉ የስልክ ንግግሮችን አድርገዋል ተብለው ጉዳዩ በተወካዮች ምክር ቤቱ ምርመራ ተከፍቶበት ሳለ ሌላ አንድ ውስጥ አዋቂ የሚባል ሰው ተጨማሪ መረጃ ማቀበሉ ተገለጸ። የሁለቱም ውስጥ አዋቂዎች ጠበቃ የሆኑት ማርክ ዘይድ የሁለተኛውን ሰው ዛሬ መውጣት ለአሜሪካ ድምፅ አረጋግጠዋል። ፕሬዚደንት ትራምፕ ሁለቱንም ክሶች በብርቱ እያስተባበሉ ይገኛሉ። ጥፋት የሚሆን አንዳችም የፈጸምኩት አድራጎት የለም እያሉ ናቸው ፕሬዚደንቱ። የዩክሬን ፕሬዚደንት ቮሎዲሚር ዜሌንስኪ በሩሲያ አፍቃሪ ተገንጣይ ኃይሎች በተያዙ ምስራቃዊ ግዛቶቻቸው ምርጫ ለማካሄድ መወሰናቸውን የተቃወሙ በሺዎች የሚቆጠሩ የተባሉ ዜጎች ዋና ከተማይቱ ኪየቭ ውስጥ ዛሬ ሰልፍ ወጥተው ውለዋል። ምርጫውን ማካሄድ ለሩሲያ እጅ መስጠት ነው ይላሉ ተቃዋሚዎች። የዜናው ሰዓት አበቃ። ወደ ተከታዩ የዘገባ ክፍለ ጊዜ እንሸጋገራለን። ክቡራትና ክቡራን ሆራ አርሰዴም ቢሾፍቱ ላይ ዛሬ የተከበረው የኢሬቻ ስነ ስርዓት ደማቅና የህዝቦችን ትስስር ያጠናከረ ነው ሲሉ የበዓሉ ታዳሚዎች ገልጸዋል። እጅግ ከፍተኛ ቁጥር ያለው ታዳሚ የተገኘበት ይህ የኦሮሞ ህዝብ የምስጋና በዓል በሰላም መጠናቀቁንም የክልሉ ባለሥልጣናት ተናግረዋል። ሆራ ላይ የቆየው ዛሬ የዋለውና አሁንም ቢሾፍቱ የሚገኘው ሪፖርተራችን ሙክታር ጀማል ተከታዩን ዘግቧል። ዛሬ በቡሾፍቱ የተከበረው የሆረ ሐርሰዴ እሬቻ በደማቅ ሁኔታ ነበር። ሌሊት ከአስር ሰዓት ጀምሮ በአባ ገዳዎች እየተመሩ የስርዓቱ ተከታዮች ወደ ሆረ አርሰዴ ያቀኑት። የእሬቻው ስነ ስርዓት ሲከፈት ማንም ወደ ስርዓቱ ቀድሞ መግባት አይችልም። የአካባቢው ተወላጆች አባ መልካ የሚባሉ ወይንም ደግሞ የመልካው አባቶች መርቀው ይከፍታሉ። ከዛ በኋላ ነው የሥነ ስርዓቱ ተከታዮች ወደ ሂደቱ የሚገቡት። ታዳሚዎቹ በቡድን በቡድን በመሆን መሬሆ እያሉ የተለያየ ዘፈንም እየዘፈኑ ነው ወደ ሆራር ሰዴ የሚያቀኑት። መሬሆ ማለት አዙሮ መመለስ ሲሆን ከባለፈው ዓመት አዙረ የመለስከን ፈጣሪ መስጋና ይገባህ የሚል መልእክት ነው የሚያስተላልፉ። በዝግጅቱ ላይ የተለያዩ ሰዎች ከሩቅ መጥተው ታድመዋል። የብሾፍቱ ሆራር ሰዴ እሬቻ በታዳሚ ቁጥር ከሆረፊንፊኔ የበለጠንም ይመስለው። በዝግጅቱ ላይ የተገኙትም የተሰማቸውን ለአሜሪካ ድምፅ ተናግረዋል። ይህ ህዝብ በአንድነት ባህሉን ብቻ የሚያንፀባርቅበት ሳይሆን የጋራ ፍላጎቱን ከዳር የሚያደርስበት እድል ለዘመናት የተለያዩ መንገዶች ሲያጣ እንደነበረ ታሪክ በራሱ ይናገራል ማለት ይቻላል። አሁን ግን በጣም በተሻለ መልኩ ህዝቡ በአንድነት ተገናኝቶ ባህሉን ያንጸባረቀበት መንገድ፣ ለማንነቱ የበለጠ ዋጋ የሰጠበት መንገድ እጅግ በጣም ደስ ይላል። በተለይ የአዲስ አበባ ኢሬቻ ደግሞ ለየት ይላል። ምክንያቱም ምንድነው ኦሮሞ በሀገሩ ባይተዋር ነበር ለብዙ ዘመናት ከብዙዎቹ ጋር እየበላ እየጠጣ እየተጋባ እየኖረ ግን አሁንም ድረስ በመሃል ደረጃ አይታወቅም። ልክ እንደ ጠረፍ ማህበረሰብ ወይም ደግሞ ከሌላ ቦታ እንደ መጤ እንደ መጣ ማህበረሰብ ነበር ሲታሰብ የነበረውና የምትዋወቅ አይነት መራሃ ግብር ነው። ድሮ በእንጨት ቅቤ ይቀባል፣ በአይድ አምልኮ ነው፣ በታርዶ ውስጥ ይጣላል ይባላል። እኔ አሁን ይህንን አላየትም፣ በግም ሲታረዳ ላየውም፣ ቅቤም ሲቀባ ላየውም፣ የሚያመልኩት ሰውም የለም። ወንዙ ላይ ቁሞ ብቻ አምላኩ ለምን ብቻ ነው ያየሁት። ስለዚህ የኦሮሞ ህዝብ ጥሩ ጥሩ አምልኮ ያለው ስለሆነ ሌላው ማህበረሰብ ይሄን አይቶ አብረው ቢያከብረን እኛ ደስታችን ነው። የተሳሳተ አመለካከታቸውን ቀርቦ ማየት ነው፣ መጥቶ ማየት ነው የሚሻለው ከጀርባ ሆኖም ከማውራት ቀርቦ ማንነቱን እምነቱ እንዴት እንደሆነ ማየት ይችላሉ። ቢሾፍቱ ሆራር ሰዴ ላይ የሚከናወነው የኢሬቻ ስነስርዓት ከተለያዩ የኦሮሚያ አካባቢ ተቋርጦና ክብረ በዓሉ ሲሰናከል የቆየ ቢሆንም ሆራር ሰዲ በቀላሉ መቋረጥ አልቻለም ነበር ይላሉ የአካባቢው ነዋሪዎች። ትውልዱም እድገቱም እዛው ቢሾፍቱ ሆራር ሰዲ አካባቢ መሆኑን የገለጸው ሰው ይህንን ለአሜሪካ ድምፅ ተናግሯል። አዳ ወረዳ በዙሪያው ወደ 12 ቀበሌዎች አሉ። በዚህ ጎዲኖ ጂቱ የምትባላለች በዚህ ውዴ ጠንካካ አለ። በዚህ ሮብ ገበያ የሚባል አለ። ሆረ ኪሎ ላይ ይባላል። በዚህ ድሬ ይባላል። ጨለባ የሚባል አለ። የዛ አካባቢ ሰዎች ይመጡና በጣም የሚያምር ዛሬ ቻይና በሻ ሙላ በብረት ምክትዮሽ የሚያሳየውን የኦሮሞ ሕዝብ እዚህ ተሰብስቦ ሽመሉን ይዞ እየጨፈረ ፈጣሪውን እያመሰገነ ደስ የሚል ትርኢት ያሳይ ነበረ። ከስንት አመት በፊት ማለት ነው? ይሄ ስንት መሰለ? ቅርብ ጊዜ ነው። ትዝ ይለኛል። ዱላው እንኳን ተቀምቶ ማለት ነው። ዱላው ተቀምቶ በመዘጋጃ መኪና ነው ተጭኖ የሄደው። እኔ አሁን ያለውን አስተዳደር ወቅታዊን ያ ባህላችን እንዲመለስ ጠይቋለሁ። ዛሬ ብሾፍቱ ላይ የተከናወነው የሆራ አርሰዴ ኢሬቻ በሰላም መጠናቀቁን የኦሮሚያ ባህልና ቱሪዝም ቢሮ ኃላፊ አቶ ግርማ ሀይሉና የብሾፍቱ ከተማ ከንቲባ ወይዘሮ አለም ፀሐይ ሽፈራው ለመገናኛ ብዙሀን መግለጫ ሰጥተዋል። ሬቻ በየአመቱ ሲከበር የቱሪዝምና የንግድ እንቅስቃሴ ከዚህ የተሻለ ይሆን ዘንድ በብሾፍቱ ከተማ የባህል ዕቃዎች መሸጫ ማዕከልና ሌላ ፕሮጀክትም እንደሚገነባም ተገልጿል። ለበዓሉ ስኬት የበኩላችሁን አስተዋጽኦ ላበረከታችሁ ሁሉ ምስጋና ይገባችኋል ሲሉ ነው አቶ ግርማ ሀይሉ የኦሮሚያ ባህልና ቱሪዝም ቢሮ ኃላፊ የተናገሩት በረከና የዘንድሮ ክብረ በዓል ታሪካዊ ነው ማለት ይቻላል። ይህ ወቅት የኦሮሞ ሕዝብ የትግሉን ውጤት እየቀመሰ ባለበት ወቅት ነው የምንገኘው። የፍንፍኔም ሆነ ሆራር ሰዲን ረቻ በዚህ መልኩ ለማሳካት ከፍተኛ ስራ ነበር ሲሰራ የቆየው። የአከባበር ስነ ስርዓቱ በሶስት በሦስት መንገድ ነበር። ዋነኛው ባህልና ትውፊቱን ጠብቆ እንዲከበር፣ ባህልና ትውፊቱ ደግሞ ለኢትዮጵያ ብሔር ብሔረሰቦች በጠቅላላው ህዝብ ዘንድ ትምህርት ሰጪ በሆነ መንገድ እንዲቀርብ ታስቦበት ሲሠራ ነበር። ሁለተኛው በእሬቻ ክብረ በዓል ውስጥ የሚገኙ ሴቶች ከገዳ ስርዓት የመነጩ በመሆናቸው እንደ ገዳ ሥርዓት ዩኔስኮ ላይ ለማስመዝገብ ከፍ ብሎ መታየት እንዳለበትም ተሰርቷል። ሌላኛው በማኅበረሰቡ መካከል ከፍተኛ ትስስርን መፍጠር ነው። የኦሮሞ ሕዝብ ከሌሎች ጋር የኦሮሞ ሕዝብ እርስ በራሱ ከፍተኛ ትስስር በመፍጠር ለአንድነትና ለአገር ለውጥ አብሮ እንዲተጋ ማድረግ ነው። እሬቻ ብዙ ጊዜ የምስጋናና ደስታ ብቻ ሳይሆን ብሶትና ቅሬታም ካለ የሚሰማበት መሆኑን ካለፉት ዓመታት መታዘብ ችለናል። ከትላንትናው የሆረ ፊንፊኔ እሬቻ ጋር የሚመሳሰል የተቃውሞ ድምፅ እዚህ ብሾፍቱም ተሰምቷል። ምንድን ነው እስኪ እጠይቃቸው ያላቸው ጥያቄ ጉጂና ቦረና ውስጥ ወለጋ ውስጥ እየተገደሉ እየሞቱ ነው ያሉት ወጣቶች ሴቶች እየተደፈሩ ምን ምክንያት በመከላከያ ነው የሚገለው ለምን አንደኛ ኦነግን መፈለግ ነው የሚፈልጉት ኦነግን ከፈለጉ ጫካ መግባት አለባቸው እና ምን እንዲሆን ነው የምትፈልገው ከመንግስት ምንድነው የምትጠብቁት ስለዚህ በአፋቸው አውቀው በሚዲያ ውሸታቸው ያቁሙና ወለጋ ውስጥ ያለውን ኮማንድ ፖስት ያንሱ ግድያ ይቁም ነው የምንፈልገው የሆረ ፊንፊኔ ሬቻና ቢሾፍቶ ሆራር ሰዴ ላይ ዛሬ የተሰሙትን ቅሬታና ተቃውሞ ድምጾች መልስ ለማግኘት የመንግስት ላትን ማግኘት አልቻልንም። ነገር ግን ጉዳዩን በተመለከተ ባለፈው ሳምንት የኦሮሞ ፖለቲካ መሪዎች ጥላ የተባለው ውይይት ላይ መሰል ግጭቶችንና ችግሮችን ለመፍታት አብሮ መወያየት አስፈላጊ መሆኑን ሲነሳ ቆይቷል። ጉዳዩን ተከትሎ ለኦሮሚያ ብሮድካስቲንግ ኔትወርክ ቃለ መጠይቅ የሰጡት የመከላከያ ሚኒስቴሩ አቶ ለማ መገርሳ በወለጋና ጉጂ፣ ቦረና አካባቢ የሚታዩ ግጭቶች ከሁለቱም ወገን ጥቅም የሌላቸው ማህበረሰቡን በደም ያጨ ቀዩና ሰላም በማውረድ እጃችንን ማንጻት አለብን ሲሉ ተናግረው ነበር። ለአሜሪካ ድምፅ ሙክታር ጀማል ነኝ። ቢሾፍቱ ሆራር ሰዴ። አመሰግናለሁ ሙክታር። ከታዳሚዎች መካከልም ሙክታር እየተዘዋወረ ተከታዮቹን ድምፆች አሰባስበዋል። ለሚካኤል ታደሰ ኮኒ ይባላለው በሙያ የጠበቃና ጠበቃና የሕግ አማካሪ ነኝ። እንዲሁም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሰባኪ እሬቻ ማለት በተፈጥሮ ፈጣሪን ማድመ ይህ በኦሮምኛው ኡማራጅ የሚባለው ነው ፈጣሪ አናይሮ መጽሐፉ የሚለው የማይታይና የማይመረመር ሆኖ ሳለ በቅፉ ያለው አንድ ሰው አረከው፣ የማይታወቀው ታወቀ፣ የማይገለጠው ተገለጠ ነው የሚለው መጽሐፉ ራሱ ማለት ነው። አስቀድሞ በብዙ መንገድና በብዙ ጎዳና ከሰው ልጆች ጋር ሲነጋገር ነበር። ያ ሲነጋገር የነበረው አምላክ በዘመኑ መጨረሻ ስጋን ስለዚህ ሬቻ ላይ የሚከናወነው ነገር ፈጣሪ ነው ማድነቅ፣ በመልካው ፈጣሪ ነው ማድነቅ፣ በአበባው ፈጣሪ ነው ማድነቅ፣ በሳሩ ፈጣሪ ማድነቅ፣ ይህን ስላደረክልኝ አመሰግናለሁ ማለት ልክ ምራዊታችን ኢየሱስ ክርስቶስ በዚህ ምድር ላይ ሲያስተምር ምንድን ያለው የምድር አበቦችን ተመልከቱ ያለው ምንድን ነው? የምድር አበቦችን ስንመለከት የምንረዳው በፈጣሪ ካህሊነት ሁሉ ነገር ሊከናወን እንደሚችሉ ረዳ ማለት። ይህ በቃ በአዳም ልኮ ሆኖ እንደዚህ አይነት ችግር አለበት ወደሚል አይነት እይታ ያመጣቸዋል። ስለዚህ በትክክል ማህበረሰቡን አውቀን የምንሰብክ ከሆነ ይሄ ማህበረሰብ ያለው ባህል መሰረት ነው። ስንቄ ይባላሉ። የመጣሁት ከአዲስ አበባ አቃቂ ቃሊቲ ክፍለ ከተማ ነው። ከዚህ ለኔ ለመጀመሪያ ጊዜ ምሬ ቻንሳ ከብሮ በጣም ለእኔ ልዩ ቀን ዛሬ አዲስ እንደተወለድኩ ነው የምንቆጥረው። በጣም በጣም በጣም የኦሮሞ ህዝብ እንደዚህ በስተን ሳን ላይ መገናኘታችን ለእኔ በጣም በጣም ትልቅ ደስታ ነው። በቃ መናገር ቃላት ለራሱ ያጥሮኛል። መናገሩ ለራሱ ግራ እየገባኝ ነው፣ እና በጣም ደስ ብሎኛል። የኦሮሞ ህዝብ እድሜያቸውን ያርዝምልን ለማን እና ብዬ ያኑርልን ብርሃናችንን አብርቶልናል መጨረሻችንን ያሳምረው። ህዝቡ ውስጥ ያለው የእሬቻ በዓል የባዕድ አምልኮ ነው የሚመስሉ ለህዝቡ የእሬቻ በዓል ደግሞ የባዕድ አምልኮ ሳይሆን የኦሮሞውን ማንነት መገለጫ ስለሆነ ይሄንን አውቆ የሚሸሸው ሁሉ ወደ እሬቻ ቀርቦ የእሬቻ ምንነት ማየት አዲስ አበባ ላይ ትላንትና በታየው ሰው ሁሉ ብዙ ለውጥን አትዛል። ለሚቀጥለ ዓመት ግን ከዚህ የቀረ የሚውቀነሰበት መቅረት የለባቸው ሁሉም መምጣት አለበት። እሬቻ ማየት አለበት። የኦሮሞ ህዝብ ሰርቱ ህዝብ ባህል ስለሆነ ማንም መቅረት የለበትም። ላለ ሲሳይ ሁሴን በሪሶ ይባላለሁ። ይሄ ሰፈር ብርብር ሰፎቃ ነው የሚባለው። እኔ ነፍስ ታወቅበት ጊዜ ጀምሮ አመት አለው ቤተሰቦቻችን ነው የሚመላው። የኦሮሞ ህዝብ እየመጣ ሬቻን ያከብራል። አሁን ያለው ነገር ከጊዜ ወደ ጊዜ ሰው ማንነቱን አውቆ ወደ ራሱ ተመልሶ ማንነቱን እያጎላ እያመጣ ባህሉም ከኦሮሚያ ህዝብ አልፎ ዓለም አቀፋዊ ባህል የሆነ ወደሚሄድበት ደረጃ ላይ ደርሷልና፣ እውነት እኔ አውቃለሁ። ብዙ ነገሮች አሉ። ውስኪ የሚጥል አካል ነበረ፣ ይጥላሉ። የኦሮሞ ህዝብ አይደለም የሚጥለው። የኦሮሞ ህዝብ ትላንትና ማሳይቶናል። ፈጣሪ በሰላም ከድቅድቅ ክረምት አውጥተን ወደ ብርሃን ያወጣን ብሎ የምስጋና ጊዜውን የሚያመሰግንበት ሰዓት ነው። የዘራነውን ለፍሬ ያብቃለን ብሎ የሚያመሰግንበት ሰዓት ስለሆነ እነኛ ነገሮች ሎሚ ይጣሉ ነበረ። የኦሮሞ ህዝብ አይደለም የሚጥለው፣ የሚጥለው አካል ራሱ ራሱን ተጠብቀዋል በሰዓቱ ማለት ነው። ይሄ ጫና ነበረ። ይሄንን የመሰለ ውብና ማራኪ የነበረውን ባህል ለማጠልሸት ሲደረግ የነበረ ስራ ነበር በተጓዳኝ ማለት ነው። ያ ነገር ሁሉ አልፎ ዛሬ ህዝቡ እያንዳንዱ ሰው ማህበረሰቡ ራሱን አውቆ እንደዚህ በሆነ ከለር እርቦ እዚህ ላይ ደርሶ በማየት በጣም ደስ ይለኛል። ይሄ ባህላችን ነው። ባህላችንን ይዘ ልናስቀጥለ ይገባል እንጂ በተለያየ ነገር እየሰማን ወደኋላ ባንቀር ጥሩ ነው። በጣም ደስ ይላል። መጣን ስርዓቱን ፈጽመን ስለሆነ ሄደው እንጂ ሃይማኖት ጋር የሚገናኝ ምንም ነገር የለውም። በጣም ደስ ይላል። በአዳም ልኮ ነው ብዙ ጊዜ የሚባለው ከሃይማኖት ጋር እንደሚገናኝ ነው። ምክንያቱም ያው ቅቤ ይቀባል፣ ከብት ይታረዳል፣ የሆኑ ነገሮች መስዋዕት ይቀርባል ይባላል። ግን ያን ነገር እስከሆነ ያየሁት ነገር የለም። በጣም ደስ ይላል። ምክንያቱም ሁላችንም ተሰባስበን አንድ አምላክን ነው በቃ መስግነን የምንለያየው። ለማየ በቃላላ አባላል ነው ከገጣ ሆነ ይመጣሉ። ሁሉም አንድ ሆኖ እንደሚያከብር ነው የሚያየው። እዚህ ልዩነት ያለው ብሔር ብሔረሰብ ምናምን ብሎ ነገር የለም ዘንድሮ ማለት ነው። የዘንድሮ ሞ በጣም ልይት ያለ ነው። በጣም ደስ ላል። በጣም የሚያደንቅ ነው። ስለዚህ ሁ ሁሉም መቶ እንደሚያከብር ሁሉም እንደምናገር ነው እንደሚሰሙ ነው ሚዲያ ላይ የሚያየው ኦሮሞ አማራ ትግሬ ምናምን የሚባል ይል። ስለዚህ በጣም ልይት የሚያደርገው ሁሉም መቶ ቀኛ ጋር ያከብሩ በጣም ደስ የሚል ነገር ነው። ስሜ ቢሳ ይባላል። የመጣሁት ከፍንፍኔ ነው። ሾፍቱ ሬቻ በጣም በሚገርም ሁኔታ ደስ ለሚ ሁኔታ ተከብረዋል። በእውነቱ ሆነ እንዲህ አይነት ባህል በጣም ነው የሚያስደስተው። ደስ ብለ ከዚህ ቀደም የምሳተፍ ነበረ። የዘንድሮ ከሌላ ጊዜ በተለየ ነው። እኔ በግምት የነበረው ፍንፍኔ ላይ ሲከበር እጅግ በጣም ብዙ ሰው ወጥቶ ሲያከብ እዛ በሚያከብርበት ሰዓት

Bagdad, za fu melo calcia, ke baby baby ke የምሽቱ መደበኛ ራዲዮ መጽሔት ዝግጅታችን ይቀጥላል። አሁን አራት ሰዓት ሦስት ሰዓት ከሃያ ነው። ከምሽቱ ወደ አሉላ ለመልሳችሁ። ጤና ይስጥልኝ፣ ክብራትና ክብራን የራዲዮ መጽሔት ታዳሚዎች። እሁድ መስከረም 25 2012 ዓ ም ለአዲሱ ዓመት ሁለተኛው መጽሔት ከተዘናዱ ልዩ ልዩ አዝናኝና ቁም ነገር አዘል ቅንብሮች ጋር የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነኝ። ተረኛዋ አቀናባሪ ብርሃን ኃይሉ ናት። አሁን በመጽሔት ወግ መሠረት የሳምንቷን ምርጥ ግጥም እናስቀድም። ለስንቱ የምትሆን ለስንት የምትበቃ ያቺ ጥሩ ውሃ የሀገር ምንጭ ደርቃ፣ ሰማይና ምድር ውሃ ውሃ እያለ ከሊቅ እስከ ደቂቅ በስሟ እየማለ፣ ውበት ሲንጠፈጠፍ ምድሪቱ ስትነቃ፣ ውሸት ካባ ሲለብስ እውነት ቦታ ለቃ እንኳን ሳጠጣው አጸድቀው ያለችው ሲሰረዝ ሲደለዝ ስሜ ነው ያለችው፣ ከምድር ተነጥቃ አየሩ ላይ ቆመች። ሄደች ሄደች ሄደች ምንጭቱ ተነነች። አኩርፋ ነው እንጂ ርቃይ በረረችው፣ እንኳን ለወገኗ ላለም ባጠጣችው። ያቺ የወርቅ ውሃ ያቺ ጥሩ ምንጭቱ ሀገርን ወክላ ያኮረፈችቱ ያቺ ብጫይቱ ያቺ አደይቱ አሁን ፀሐይ ሆና አሁን ኮከብ ሆና ትወጣለች እያልን ቆመን እየዋልን ቆመን እናድራለን። ውሃ ጥም መቁረጫ ምንጭ እንጠብቃለን። ወጣቷ ገጣሚ ምልእቲ ኪሮስ ናት። አደይ ስትል በቋጠረቻትና ባነበበችልን የሳምንቷ ምርጥ ግጥም ዝግጅታችንን ጀምረናል። ምልእቲን ለምርጥ ግጥሟ አመሰግናለሁ። አድማጮች፣ አሁን የመክፈቻዋን ስልት እናስከተል ሰዋይ

ቤትችን የማትደብቅ ፍቅርካንቻጸደዳሱጥሎ ይኖራልከሁድእስከዳእስከሁሳንሞንትሎከሁድ እስከ እሁድ ጎሳዬ ተስፋዬ እናመሰግናለን። አድማጮች አሁን በመግቢያ ወደ ጠቆምኩት ቀዳሚ ርዕስ ነው ምወስዳችሁ። ከሀገር የወጡ ታሪካዊ ቅርሶችንና ሰነዶችን ለዓመታት ሲሰበስብ የኖረ ነዋሪነቱን በለንደር ያደረገ ኢትዮጵያዊ ለኢትዮጵያ ባህልና ቱሪዝም ሚኒስትር ዶክተር ሂሩት ካሳው የጻፈው ግልጽ ደብዳቤ ነው መነሻችን። እኔ ከሀገር ከወጣ ሀያ ስድስት ዓመቴ ነው እና ኢትዮጵያ ውስጥ ያለውን የአሰራር ነገር አላውቅም። ግን በዚህ ሀገር ባየሁት መሰረት አንድ ጥያቄ በጣም ዘገየ ቢባል ከሁለት ወር፣ ግፋ ቢል ከሶስት ወር እንኳን በጣም ረዥሙን የምትለው የማይበልጥ ነገር ነው። ስለዚህ ይሄ መንግስታዊ ድጋፍ የሚያስፈልገው ነገር ስለሆነ በማለት ነበረ። አሁን ግን ስድስት ወር ካለፈው በኋላ ተስፋ የመቁረጥና ወይንም ደግሞ እስከዚህም ጊዜ ድረስ አዘጋጅተንልህ በዚህም ጊዜ እንድትመጣ ተዘጋጅ እንዲህ እንዲህ እንዲህ አድርገው ያደርገንላል የሚል የጊዜ ገደብ የለውም። እሳቸው የጻፉልኝ ያው ደብዳቤውን እንደተመለከትከው የማበረታቻና ለከተማ አስተዳደሩ ይሄ ነገር እንዲፈጸም የሰጡት ውሳኔ ነው እና እንግዲህ የአዲስ አበባ ከተማ አስተዳደር እስካሁን ድረስ የወሰዳቸው እርምጃም የለም፣ ከእኔም ጋራ ምንም አይነት ግንኙነት አላደረገም እና በዚህ መሰረት ነው ስጋቴ እየጨመረ ሄደው ደግሞ ከስራ ብዛት የተነሳሳቸውም ስለሚደራረብባቸው ይህን ነገር የረሱት መሰለኝ እና ሁላችንም እዚህ የምንገኝ ኢትዮጵያውያን ይሄ ቅርስ የሁላችንም የአባቶቻችን መታሰቢያ ስለሆነ ወደ ሀገራችን ቀብሶ በክብር ሊቀመጥ የሚችልበትም ለጎብኚዎች ለቱሪስቶችም ሆነ ነገር ውስጥ ላሉ ኢትዮጵያውያን በተለይ ለዚህ ትውልድ መሰረታዊ የሆኑ ነገሮች በመሆናቸው ለዛ ነበረ የጓጓ ነው። እንግዲህ ለመስራት ካለን ጉጉት አኳያ ነው መጨረሻ ላይ ተስፋ ሊያስቆፈን የቻለው የቅርሶቹን አሰባሳቢ አቶ አለባቸው ደሳለኝ ነው የሰማ ነው። ካአሁን ቀደም ከሀያ በላይ በሚሆኑ አመታት ውስጥ ያሰባስባቸውን እነኚህን ታሪካዊ ቅርሶችና ሰነዶች ወደ ሀገር ለማስገባት የያዘውን ጥረትና የገጠመውን ፈተና ባጫወተን ጊዜ ከተናገረው የወሰነውን ነበር ቀንጨብ አድርገን ያሰማናችሁ። ከአቶ አለባቸው ጋር ካደረግነው ቃለ ምልልስ በማስከተልም ግልጽ ደብዳቤው የተጻፈላቸው የኢትዮጵያ ባህልና ቱሪዝም ሚኒስትር ዶክተር ሂሩት ካሳው የሰጡንን ምላሽ ባለፈው ሐሙስ በባህልና ማህበረሰብ ዝግጅታችን ለቅምሻ ያህል አሰምተን ለዛሬ በሰጠነው ቀጠሮ እንግዳችን ይዘን ቀርበናል። ወደ ምልልሳችንም እናምራ። ዶክተር ሂሩት ለዚህ ቃለ ምልልስ መነሻ የሆነን የኢትዮጵያን ቅርሶች እና ጥንታዊ ሰነዶች በማሰባሰብ የሚታወቁ ነዋሪነታቸው በለንደን የሆነ አቶ አለባቸው ደሳለኝ የተባሉ ግለሰብ ግልጽ ደብዳቤ ለኢትዮጵያ ባህልና ቱሪዝም ሚኒስትር ዶክተር ሂሩት ካሳው በሚል የጻፉት ደብዳቤ ነው። በጽሁፋቸው በርካታ ቁም ነገሮችን ያነሳሉ። ያሰባሰቧቸው ቅርሶች ወደ ሀገር የሚገቡበትም ሁኔታ ለማመቻቸት ወደ ሀገርም ተመልሰው ሁነኛ ስፍራ እንዲያገኙ ለማድረግ ያቀረቡት ጥያቄ በሚኒስቴር መስሪያ ቤቱ በኩል ትልቅ ይሁንታ ማግኘቱን፣ እርሶም በለንደን ተገኝተው ቅርሶቹ መጎብኘቱን በኤምበሲው በተዘጋጀ ኤግዚቢሽን ላይም ስብስባቸውን ያሳዩበት አውደ ርዕይ ላይም ተገኝተው ማበረታታትና ይሄ ሁኔታ የሚመቻችበትን መንገድ ሀሳብ መሰንዘሮን አድንቀው ሀገር ከተገቡም በኋላ ቅርሶቹን ለመቀበልና አመቺ ስፍራ ለማዘጋጀት ለአዲስ አበባ የባህልና ቱሪዝም ቢሮ መምራቱን ገልጸው ነገር ግን ረጅም ጊዜ መወሰዱንና ከእርሶ መስሪያ ቤት ከወጣ በኋላ ይሄ ትእዛዝ ተፈጻሚነት አለማግኘቱን በቅሬታ የጻፉበት ነው። እስኪ ስለ ቅርሶቹም ስብስብ ቀደም ብሎ ባነሳዎት ደብዳቤ ስለተገለጸውም ስለዚህ ጉዳይ የሚያውቁትን ይንገሩን። በዚህ እንደርደር። ቅርሶቹን በለንደን ኢትዮጵያ ኤምባሲ ውስጥ በተዘጋጀው ኤግዚቢሽን ተመልክቻለሁ አቶ አለባቸው። ከራሳቸው ከኪሳቸው እያወጡ የተዘረፉ ቅርሶችን በመግዛት ሰው ነው የሰበሰቧቸው። ይሄ ደግሞ ለኢትዮጵያ ትልቅ ባለውለታ ናቸው፣ እጅግ በጣም የሚደነቁ ሰው ናቸው። እዛ በተነጋገርንበት መሰረት ስንመለስ ሁለት አማራጭ ነው ያቀረብንላቸው። አንዱ አማራጭ ቅርሶቹን እኛ ተረክበን ወደ ብሔራዊ ሙዚየም ማስገባት ነበር የታሰበው። ሁለተኛው እሳቸው ያቀረቡት አማራጭ ግን ኢትዮጵያ ውስጥ ቤት ከተሰጠኝ ሙዚየም አደራጅቼ ለጉብኝት ማድረግ የሚል ነው። የእሳቸው ምርጫና የእኛ ምርጫ ቢሆን ወዲያው መጨረስ ይቻል ነበር። ብሔራዊ ሙዚየም አስገብቶ ማደራጀት ይቻል ነው። የእሳቸው ምርጫ ግን ቤት ተሰጥቷቸው አዲስ ነው የፈለጉት። እንግዲህ ቤት አዲስ አበባ ላይ ተሰጠኝ ነው እና ይሄን ለማድረግ ደግሞ ያው እንደምታውቀው አዲስ አበባ ላይ ከፍተኛ የቤት እጥረት ያለበት ከተማ ነው። እኛም ማድረግ የምንችለው ለቅርስነት የተያዙ ቤቶችን ቅርስ ናቸው ብለን የያዝናቸው ቤቶችን አንዱን ቅርሶቹ መጥተው እዛ በሙዚየምነት እንዲደራጁ ነው የፈለግም እና በጥያቄያቸው መሰረት ም ይዘን ነው የመጣ ነው የቤት ስራውን እንደ መጣንም ለክቡር ከንቲባው አቅርበናል። እሳቸውን በጣም ደስተኛ ናቸው። የቢሮ ኃላፊ በተገኙበት የቤት ስራውን ሰጥተዋል፣ ተፈልጎ እንዲሰጣቸው የባልና ቱሪዝም ቢሮም ይህን ስራ እየሰራ ነው። በጣም ብዙ ሂደቶች አሉ። ክፍት ቤት የሚባል የለም። የተያዙ የቅርስ ቤቶችን እንደገና አስለቅቆ ምትክ ፈልጎ ያሰጣጥን መመሪያዎችን ያስፈልጉታል። ለሙዚየም ስለሆነ የሚሰጠው እነሱን እነሱን መስራት ያስፈልጋልና በተከታታይ እየተገናኘ እየተነጋገርም ከአንድ ሳምንት ባልሞላ ጊዜ ከቢሮ አላት ጋር ተገናኝተን ተነጋገናል። ይሄ እየተሰራ ነው ያለ አለባቸው። ትንሽ መታገስ ያስፈልጋል። የቤት ስለሆነ እና የተረዳኋቸው እሳቸው ያላቸው ጉጉት በጣም ከፍተኛ ነው። በነገራችን ላይ እሳቸው በራሳቸው ኑሮ ላይም ትንሽ ተጽዕኖ ያሳደረ ነው ድረስ ነው መስዋዕት የከፈሉት ቤታቸውን በቅርስ ሞልተው ቤተሰባቸው በስነ ስርዓት እንዳይኖሩም ተጽዕኖ ያደረጉ ናቸው። ለቅርሶቹ ትልቅ ቦታ ሰጥተው ማለት ነው። ገንዘብ ብቻ አይደለም ቤታቸውን ሙዚየም አድርገዋል። ለንደን ይሄንን አይተናል እና ከዚህ አንጻር ነው እሳቸው ቶሎ እንዲፈጸም የፈለጉት ካለባቸው ጫና ምጭናት ቅርሶ ወደ አገሩ እንዲመለስ ካላቸው ፍላጎት ነው። ግን ያው ሂደት የግድ ነው። ይህን እየሰራን ነው። መልካም፣ እንዲረዱን እንፈልጋለን። ይሄንን ሰርተን ስንጨርስ እኛ በክብር እንረከብና እናመጣቸዋለን። አቶ አለባቸውንም ቅርሶችንም አምተን እናሰባለን እየሰራ ነው ያለ ነው። ለእሳቸው በጣም ትልቅ ክብር አለን። በጣም ትልቅ አስተዋጽኦ ያደረጉ ናቸው። ለእኛ ትልቅ እድል ነው። ቅርስ መልሱትን ብለን በምንለምንበት የለንደን ከተማ የእንግሊዝ ሀገር ቅርስ ውሰዱ ተብለን ደግሞ ስንጠየቅ ይሄ ትልቅ እድል ነው እና በዚህ መንገድ ነው መታየት ያለበት። መልካም ዶክተር ሂሩት ሙሉ መልስ የሰጡ ይመስለኛል። ምንም እንኳን ፍጻሜው አልደረሰምና ደርሶ ስናየው የምንነጋገርበትም ቢሆን የጊዜ ጉዳይ ነው እንጂ ሁነኛ ቦታ እንዲያገኝ ለቅርሶቹ የሚስማማ ቦታ እስኪ መቻች ድረስ እየሰራ ነው። ፈቃደኝነቱ በእኛ በኩል አልጎደለም። አቶ አለባቸውም በዜግነታቸው ላደረጉት ስራም አክብሮት አለን። የደረሰባቸው ያደከማቸውን ሁሉ እናውቃለን ብለዋል ዶክተር ይሩት ስለ ቅርስ ጥበቃና አሰባሰብ ሌላ ጥያቄ ላንሳ። ከዚህ ቀደም በተለያየ ጊዜ ከሀገር ውስጥ በተለያየ ጊዜ የወጡ ቅርሶችን ለማስመለስ እነ ፕሮፌሰር ሪቻርድ ፓንክረስትን ጨምሮ ታዋቂ ሰዎችም ተሰባስበው በቡድንም ለዓመታት የተሰሩ ስራዎች ይታወቃሉ። የአክሱም ሀውልትን የመሰለ ትልቅ ነገር ከሀገር በተወሰደ በርካታ አስርታት ነው መመለስ የቻለው። ቅኝ ግዛት ዘመን ወረራዎች ጊዜ ጀምሮ ለንደን ዋናው የዚህ ተጠያቂ ማዕከሏ ነች። ስለ ቅርስ ጥበቃም ሆነ የወጡ ቅርሶች ወደ ሀገር እንዲመለሱ በሚመለከተው በእርሶ የሚኒስቴር መስሪያ ቤት ይሁነኝ ተብሎ በተደራጀ መልኩ የሚሰራ ስራ አይኖር ይሆን? ይህን አጋጣሚ አድርገው ሊነግሩን የሚችሉት ካለ ዶክተር ሂሩት። የኢትዮጵያ የቅርስ ጥበቃን እንክብካቤ ይባል የቅርስ ባለስልጣን መስሪያ ቤት አለን። በእኛ ስር በሱ ተቋም መሰረት ይሰራል። ግን አብሮ ደግሞ በጣም ጠንከር ብሎ ለሜ በሚል የቅርሳስ መላሽ ኮሚቴ ደግሞ የሪቻርድ ልጅ የሆኑት ዶክተር አሉላ ያሉበት ታላላቅ ፕሮፌሰሮች በተለይ የታሪክ ሰዎች ያሉበት ኮሚቴ አለ። እሱ እየሰራ ነው። በተለይ ደግሞ ከለንደኑ ጋር ተያይዞ የውጭ ጉዳይ ሚኒስትር እና ለንደን የሚገኘ ኢትዮጵያ ኤምባሲ ከኛ ጋር ሆኖ ክትትል እየተደረገ ነው። ብዙ መመላለሶች አሉ። ያው አንድ ቃል አለች። በአንድ ቃል ምክንያት የቆመ ነገር አለ። ምን ይሆን ዶክተር ሂሩት? እቲ በውሰት ውሰዱ የምትል ቃል ያለች እና ውሰዱ ብለውናል፣ ግን በውሰት የሚል ነው። ቤተ መዘክሮቹ ናቸው ያን አይነት ስምምነት እየጠየቁ ያሉት። ኢትዮጵያ የገዛ ቅርሷን በውሰት ውሰድ የሚል ሀሳብ እያቀረቡ ያሉት አዎ። መቅደላ ኮሌክሽን ላይ ያሉትን ምንድን ነው እነሱ የእነሱ ሙዚየም ህግ፣ ሙዚየም ውስጥ ያለ ቅርስ አይሰጡም ባየነውም? በተነጋገር ነው፣ በጻፉልንም ህጋቸው አይፈቅድም። ስለዚህ ህጋችን የሚፈቅደው በውሰት ነው፣ ግን መልሱ ሳይሆን ይሄ ጊዜ ያልተገለጸ የማይገለጽ ውሰት ያልተወሰነ ጊዜ የሚል ነው እና እኛ ደግሞ ያው ቅርስ የቅርስ ዓለም አቀፍ ህግም አለ። ቅርስ በቦታው ነው መቀመጥ ያለበት። እሱንም መሰረት አድርገን ነው እየተከራከር ነው ያለ ነው። እሱን መስማማት አልተቻለም። እንግዲህ ውሰት የሚለው ለእነሱ ውሰት ሆኖ ለእኛ ግን ውሰት ያልሆነ ቃል ቢኖር ደግሞ ይህ አይነት ነገር ቃሉ መማግኘት አልተቻለም። በእርግጥም በቃል የታሰረ ይመስላል። ነገር ግን ከዚያ በላይ የሆነ ነው። የተዘረፉ ቅርሶችን የማስመለስ መብት የሀገሮች መሆን ነው ያለበት። በእርግጥ ቤተ መዘክሮቹ የሚሰሩበት አሰራር የቆየ ምናልባትም ተቀባይነት የሌለውንም ይጨምራል። ቢመለከታቸውን መጠየቅ የሚጋብዛል ዶክተር ሂሩት ይሄ ቀድሞ በተለያየ ሁኔታ ከሀገር የወጡ የተሰረቁ ታሪካዊ ቅርሶችን ለማስመለስ የሚደረግ ጥረት ባለበት፣ ባለፉት ጥቂት ዓመታት እንኳን ታላቅ ክብር የሚሰጣቸው ሃይማኖታዊ፣ መንፈሳዊ ፋይዳ ያላቸው ሳይቀሩ በቀላሉ ሲወጡ፣ ለገበያ ሲቀርቡ የተመለከትንበት ጊዜ አለና አንዳንድ ጊዜ የአካባቢ አለመረጋጋት ባለበት፣ ግጭት ባለበት እንዲህ ያለው ከንብረት ነት በላይ የሆነ የቅርስ ሀብት ስርቆት በቀላሉ የሚፈጸምበትንም ጊዜ ተመልክተናልና እንዳይወጡ ማድረግስ ላይ ቅርስ ሊያወጡ የሚሞክሩ ሰዎች ተጠያቂ የሚሆኑበትስ ላይ ምን አለ በተጨባጭ ሊደረግ የሚችል በእርስ ሚኒስቴር መስሪያ ቤትም ሆነ ሌሎች የሚመለከታቸው ተቋማት የሚደረግ ቁጥጥር ነው? አድማጮች ከኢትዮጵያ ባህልና ቱሪዝም ሚኒስትር ዶክተር ሂሩት ካሳው ጋር ይበልጡን በታሪካዊ ቅርሶች አጠባበቅና ከሀገር የወጡትንም ለማስመለስ በሚደረጉ አጠቃላይ ጥረቶች ዙሪያ የያዝነውን ቀሪ ምልልስ በቀጣይ ፕሮግራማችን እናቀርባለን። ለአሁኑ ግን እንግዳዬን ዶክተር ሂሩት ካሳውን ለጊዜያቸው አመሰግናለሁ ጊዜ ርስጠልኝ። አዎን፣ ሙሉቀን መለሰ ተመልሷል። ዘመን የጠገቡ የሙዚቃ ስልቶቹ ዛሬም አልጠገብ የማለታቸውን ምስጢር እርሱ ከዚህ ቀደም እንዳነሳው የሙዚቃውን ዓለም በቃይ ብሎ ትቶ ከሄደ ቢሰነባብትም ከእርሱ የተከተለው ትውልድ ድምፃውያን ታዲያ ዛሬም እንደ አዲስ እያዜሟቸው የመሆናቸው ምክንያት የትላንቱንና የዛሬውን ሙሉቀንን መንፈሳዊውንና የዓለምን ጉዳይ አስመልክቶ ያለውን እይታዎች፣ የሕይወትን ፈተናና ሌሎች ቁም ነገሮች ከቀድሞ የራዲዮ መጽሔቱ አዲሱ አበበ ጋር በአሜሪካ ድምፅ ቈይታው የመጨረሻ ቀን በመጨረሻዋ ሰዓት ከሙሉቀን ጋር ያደረግነው ቃለ ምልልስ በርከት ያሉ ሐሳቦችን እያነሳንም እንጥላለን። በቅድሚያ ግን ከሙሉቀን ስልቶች አንዱን ላስቀድም። ባይንሽ ልለፍበት በ1973 ዓ ም የተጫወተው ነው። No no no. ሰዎችን አይረሴነት ተቀስ አድርገሃል። ለዚህ ትውልድ ቅርብ መሆናቸው ከሰላሳ ዓመት ከአርባ ዓመት በኋላ ዛሬ እንደ አዲስ የሚሰሙ መሆናቸው በርግጥም የሙዚቃውን፣ የዜማውን፣ የአጫወትህን የድርሰቱን ብስለትና ውበት ያሳያሉ። ምናልባት በዚህ ዘመን የምትሰማቸው ዘፈኖች እድል ከነበረ የሰማቸውን ትነግረናለ። ለአንተ ግን የዚያ ጊዜ አደራረስ እንደውም በአንዳንዶች ወርቃማ የኢትዮጵያ ሙዚቃ ዘመን ይባላል። እናንተ በጣም ገናቸው የነበራችሁበት እስኪ ንገረን፣ ምንድን ነው ሚስጥሩ ትላለህ? ያን ዘመን ምርጥ ምርጥ ዜማዎች እንደዛ ለመጫወት ያስቻላችሁ አድማጭ ተመልካቾቻችሁ እንደዛ ሊወዱት የቻሉበት ምክንያት? ግሩም ጥያቄ ነው። አንደኛ ነገር ስለ ገንዘብ ግድ የለ ነው። ሙያው ግን የእኛ ረኃብ ነው። እኔ ለሙያው የነበረ ፍቅር እንዲህ እንዳይመስላችሁ፣ ሁለት ቴፕ ምናምን እያገለበትት ስሰራ ነው ሙሉ ይሄ ዘፈን ከዚህ ጋር ይሄዳል፣ ከዚህ ጋር ይሄዳል ማለት ስ ነው። ሞላው ደራሲዎች ደግሞ ሳመጣ ደራሲዎችን በጣም አክብራሉ። በደንብ ነው የሚይዛቸው። በእኔ ዘመን ነው ደራሲ ገንዘብ ያገኘው። እኔ ነኝ ለደራሲዎች መክፈል የጀመርኩት። ሌላው ዘፈኖቻቸውን በጣም ቆንጆ አድርጌ ነው የምዘፍነው። ሙዚቃው አሬንጅመንቱ፣ ዘፈኑ ባላንስን መሆን አለበት። ያንን ሙዚቀኞቹ ካላስተካከሉልኝ አስወርጄ ሙዚቃ ሌላ አስገጥማለሁ። እና የእኛ ውጤት ልፋታችን አምስት ቀን በሳምንት እናጠናለን። ከሰኞ ጋር የዚህ ሀገር እኮ ፕሮፌሽናል ሰዎች የሚያጠኑበት ሰዓት እና ወርሶ ፕሮፌሽናል በጣም ደድኬትን ለሙያችን ያ ትልቅ ነገር አደረገን። ሌላው ደግሞ አሁን ለምሳሌ አንድ ዘፍን ስዘፍን ሙሉ እዚች ጋር ኮይ ከሌል ዘፍን ትመስላለች ይሉኛል። አውጠዋል በሌላ ዜማ ይለወጣል። ቀዶ ጥገና ማለት ነው። እና አንሰራረቅ፣ ኮፒ አናደርግ የሌላውን አይተን አስመስለን ዘፍነ ምንድን ነው? አሁን አንዱ ልጅ የኔን ዘፍኖች ዘፍኗል፣ በካሴት ማ አሳትሞታል። ሰው ሁሉ የሰማው ያ ሙሉ ቀን የሚመስለው ልጅ ብሎ ነው እንጂ ስሙን እንኳን አያውቁበት። ያሁን ዘፋኝ አይደለም። እና ራሳችንን መሆን አለብን። ልፋታችን ነው፣ ጥረታችን ነው። ለዚህ ያ እኔ ሙዚቃ በገንዘብ ካሳደጋቸው ሰዎች አንዱ የመጀመሪያው ሰው ላይ በደሞዝም ከሩሃ ባንድ ጋር ስሰር መጨረሻ ላይ ወረቀቱንም ማሳያችሁ። አሁን ያለህበት ህይወት እንግዲህ፣ አንተም እንደምትለው በክርስትና ህይወት ሙዚቃ ትጫወት ማዘፍን፣ እንግዲህ አርቲስት፣ የኪነ ጥበብ ሰው ኪነትን ነው ኪነ ጥበብ ማሳደግን ነው የሚየውና እንደው ከዚህ ቀደምም ተናግረሃል በእርግጥ ክርስትናና የኪነ ጥበብ ስራ ይጋጫል በደንብ አድርጎ ነው የሚጋጫው አጋጭተ እናታሳይ ጉሽ በደንብ አድርጎ ነው የሚላተሙት እንደው ኪነ ጥበብ ስንል ይቅርታ ማቋረጥ ያለ ኪነ ጥበብ ስንል የግድ ሞት ኩልሽ አበድ ኩልሽ የሚል ሳይሆን ኪነ ጥበብ ብዙ ዘርፍ አለው እንደምታውቀው፣ በሙዚቃ በዘፈን አገርን ወገንን ማመስገን ማሞገስ ይቻላል። በባህላዊ ረገድ ደግሞ ስንሄድ የሰርግ ዘፈን ለምሳሌ፣ በባህላዊ ምሽሮችን ማጀብ የመሳሰለ እዚሁ ኪነ ጥበብ ውስጥ ነው የሚወድቀው እና እንደሚጋጫል ስን- እነዚህ ሁሉ እንዳይጋጩ በመስጋት ነው ባይ ዘ ወይ መጽሐፍ ቅዱስ ሰይጣን አንቺ ውሎ ነው የሚጠራው ሰይጣንን ስለዚህ አንቺዬ ወድሻለሁ በምንለው ጊዜ እሱን ደብዳረችን የምናመልከው እግዚአብሔር ደግሞ አንተ እግዚአብሔር እንብል በምናመልከው ጊዜ እግዚአብሔር ነው የምናመልከው። ስለዚህ አንቺ ሲባል ውስጥ ያለው ግን እሱ ነው። በዘፈን ውስጥ ሰይጣን ይጠቀማል፣ በመዝሙር ውስጥ እግዚአብሔር ይጠቀማል። አድማጮች ከሙሉቀን መለሰ ጋር የነበረን ቆይታ ሙሉን የቪዲዮ ቃለ ምልልስ በቅርቡ በድረ ገጻችን በዩቲዩብና በፌስቡክ ገጻችን ለእይታ እናበቃለን። ሙልቀንን በእኔም በአዲሱም ስም በድጋሚ አመሰግናለሁ። እስኪ አሁን ደግሞ ከሙልቀን ተወዳጅ ዜማዎች ለቅምሻ ያህል የተመራረጡ የሶስት ዜማዎች ቅይጥ እንስማ። የሙሉ ቀንን ምርጥ ምርጥ ዜማዎች ነበር ለቅምሻ የተከታተልነው። አሁን የአዲስ አበባውን መስኮት መከፈት ለምትጠባበቁ አድማጮቻችን የንጉሴ አክሊሉ መስኮት የሚከፈትበት ነው ሰዓቱ። አሁን የአዲስ አበባው መስኮት ተከፍቷል። ንጉሴ አክሊሉም በአዲስ ዓመት መንፈስ ስለ ኢትዮጵያዊ ጥበብና ብልሃት ያለፈውን ዓመት ትዝብትና የአዲሱን ዓመት ተስፋቸውን መፈንጠቅ የፈቀዱ ሁለት እንግዶችን አስተያየት በአጭር ባጭሩ ሊያሰማን ተዘጋጅቷል። ዛሬ የ2011 ዓ.ም ክረምት የተገባደደበት ያለቀበት የተፈጸመበት ነገ ደግሞ መጸው የአበባና የፍሬ ወቅት የሚተካበት ነው። አድማጮች እንዴት ሰነበታችሁ? የ2011 እና አዲስ የያዝነውን 2012 በማስመልከት የተለያዩ ሰዎችን አስተያየት ባለፈው 15 ቀን አቅርበን ነበረ። ዛሬ ደግሞ ሁለት ምሁራንን ጋብዣለሁ። በመጀመሪያ በ2012 አዲስ ዓመት ለቪኦኤ አድማጭ ሰራተኞቹ መልካም አመት እመኛለሁ። ዶክተር ሀይሎን ባንቴር ጋ እባላለሁ በአዲስ አበባ ዩኒቨርሲቲ በተባባሪ ፕሮፌሰር መምህር ላይ አብዛኛው በድህረ ምረቃ ፕሮግራም ነው የምሰራው። እንግዲህ ሀገራችን ችሎታ ያላቸው ምሁራን እንዲፈጠሩ ጥረት እያደረግንም በዚህ አመት እንግዲህ ትኩረታችን ጥራት ያለው ትምህርት በኢትዮጵያ እንዲሰጥ ኢትዮጵያ ደግሞ የራሷ እውቀት የራሷ ፍልስፍና ለዓለም ያበረከተቸው ብዙ ነገር ስላለ የኢትዮጵያ እውቀትን ተመልሰን እንዳስስበት ብዙ የምርምር ስራ የምንሰራበት እንሰራበት ወደ ኢትዮጵያ እውቀት እንዲገባ፣ ሳይንሱም አለ ማህበረሰብ ሳይንሱም አለ፣ ህጉም አለ። እስካሁን ድረስ ብዙ ፔጅ ተማሪዎች አስመርቅ ያለ ብዙ ማስተር ተማሪዎች አማክር ያለ አሁን ደግሞ ይህን አዳዲስ ፕሮግራሞችም ለኢትዮጵያ ይጠቅማል የምንላቸውን በመክፈት በማደራጀት እንግዲህ ለሀገራችን እድገት አስተዋጽኦ ከሚያደርጉ ሰዎች አብሬ እሰራለሁ። ኢትዮጵያ የመኝናት በአሁኑ ጊዜ ከእንግዲህ ወዲህ ብዙ የህውከት ጦርነት አሳልፈናል እኛም የምንፈልገው አሁን ሀያ አራት የሰላም ዜማ መስማት እንጂ ሌላ አንፈልግም እኔ እንደ አጋጣሚ በብዙ ምርምር ሲሳተፍ የኢትዮጵያ ማህበረሰብ ያልሄድኩበት ቦታ የለም ያላነጋገርኩት እና ህብረተሰቡ በጣም ጥሩ አፍቃሪ እና ታታሪ ዊዝደም ያለው ሶሳይቲ ነው ይህንን አውቀን ተረተን ህብረተሰቡ የምናግዝበት ና በትክክል የምንመራበት ሁኔታ እንዲፈጠር ተስፋ አደርጋለሁ ስለዚህ ውሳኔ መወሰን ላይ ቦታ የያዙ ሰዎች ጥንቃቄ አድርገው ሀገራቸውን በትክክል እንዲመሩ እኛም ባለን እውቀት እያገዝናቸው አገራችን ወደፊት እንድትራመድ የነበራት ታሪካዊ ቦታ እንድትይዝ ለማድረግ የኛ ኃላፊነት ስለሆነ ለሚመጣውም ትውልድ እያወረስን እያሳተፍን ለመቀጠል ፍላጎት አለኝ። እሱን ለማድረግ ወደሆናለን። ዋናው ነገር የሚያውቀው እግዚአብሔር ነው። እኛ እምነታችንና በፍላጎታችን በሁለት ሺህ አስራ ሁለት የሰላም ሆኖ የልማት የእድገት ኢትዮጵያ ማህበረሰብ ካለው ችግር ተስፋ የሚያይበት ና ወደፊት የሚራምድበት እንዲሆን የምመኘው ለዛው ነው የምንሰራው። ስለዚህ እያንዳንዱ ሰው ኃላፊነት ስለሆነ ይህ እንዲሆን እኔ በወክሌ እታገላለሁ። ረዳት ፕሮፌሰር ሀይሎም ባንቲርጋ አመሰግናለሁ። ስሜ ውቤካሳ ይባላል። የምሰራው አዲስ አበባ ዩኒቨርሲቲ የስነ ትምህርትና ስነ ባህሪ ኮሌጅ የስርዓተ ትምህርትና ማስተማር ክፍል ውስጥ ነው ማስተምረው። አሶሽት ፕሮፌሰር ነኝ። እንግዲህ ሁለት ሺ አስራ አንድ ያው እንደምታውቁት ብዙ ስቃይ፣ መከራ፣ ችግር ያለበት ሁኔታ ነው ያሳለፍ ነው። እግዚአብሔር ደግ ነው ደግሞ እዚያ ደርሶናል። ወደፊት ወደፊትም እንግዲህ እግዚአብሔር ኢትዮጵያን ይጠብቃታል ከህዝቦቿ ጋር ሆና በልዕልና ከፍ እንደምትል ሙሉ ተስፋ ነው ያለን። እንግዲህ በመማር ማስተማር ሂደቱም በእኛ ዩኒቨርስቲ አካባቢ በሰላም ነው ያሳለፍ ነው። በእውነቱ ግን ሌሎች አካባቢዎች ያው ችግር ነበረ። እንግዲህ ችግሩን ደግሞ እንግዲህ በሂደት እየተፈታ ነው ያለው የበለጠ ደግሞ እንደሚፈታ ተስፋ አደርጋለሁ። ለአሜሪካ ድምጽ ሬዲዮ አድማጮች በሙሉ ሁለት ሺ አስራ ሁለት የሰላም የብልጽግና የደስታ ዘመን እንዲሆን እመኛለሁኝ። ለአዘጋጆቹም እንደዚሁ፣ ለመላው የኢትዮጵያ ሕዝብም የሰላም የብልጽግና የደስታ የፍቅር ዘመን እንዲሆን እመኛለሁኝ። አመሰግናለሁ። ረዳት ፕሮፌሰር ውቤ ካሳ። አድማጮች፣ በነገራችን ላይ ረዳት ፕሮፌሰር ውቤ ካሳ ከማስተማር ስራቸው በተጨማሪ ላለፉት ዘጠኝ ዓመታት ዳግማዊ ምኒሊክ መታሰቢያ መምህራንና ቀሳውስት ማሰልጠኛ ትምህርት ቤት በትርፍ ጊዜያቸው ሰላም ላኪ ብለው ጀምረው ብጾ አንተ ዮሐንስ ጾመ ድጓውንና ድጓውን ለዘጠኝ ዓመታት ተምረው የፈጸሙ ብርቱ ምሁር ናቸው። ሌላ ጊዜ ይዣቸው ቀርባለሁ። የዛሬ ዐሥራ አምስት ቀን እንገናኝ። ደህናው ነው። ንጉሴንና እንግዶቹን ላመስግንና ለሌላ ዘና ተብሎ ለሚደመጥ የሙዚቃ ዓለም ወግ ወደ ምሽቱ የመጨረሻ ቅንብር እንሻገር። እውቁ የቤዝ ጊታር ተጫዋቹ ቶማስ ጎበና ስለ ሙዚቃ ሕይወቱ ጅማሬ እያጫወተን ነበር በቀደመው የራዲዮ መጽሔት ወጋችንን የገታ ነው። ሙዚቃን የሕይወትህ መንገድ ለማድረግ በኮሌጅ ያጠናኸውን ሙያ እስከ ማስጣል አበቃ ትልቅ ውሳኔ መንገድ አሳይህ ማን ነበር ለሚለው ጥያቄ ከገዛ ቤቱ ብዙ መራቅ እንዳልነበረበት የነገረንን ላስቀድም። በጣም እኔ ላይ ተጽዕኖ ያደርጋል ብዬ የማስበው ወንድሜን ነው። ምክንያቱም ሪሊ እሱን እያየው ነው የመጣውት እሱ ቤስ ስለተጫወተ ፕሮባብሊ ዲሬክትሊ በዛ ምክንያት ነው ቤስ ፕሌር የሆንኩት። ምክንያቱም ያደግንበት አኩስቲክ ጊታር ነው እንደ መጫወቻ ነው እንጂ እንደ ሙዚቃ ኢንስትሩመንትም አስቤው አላውቅም ሳድግበት። ሄኖክ እዚህ መጥቶ ቤስ ስለተጫወተ እኔም ቤዝ መጫወት ጀመርኩ። እዚህ ሀገር ደግሞ ስመጣ ባይንም አየዋለው፣ ሲሄድም ሲጫወት አየዋለው ችሎታውንም አይ ክን ሪሊ በዛ ሰዓት ላይ እንግዲህ ማየት ስለምችል ከኛ በጣም ከፍ ያለ ስለሆነ ናው እንግዲህ፣ እሱም ያደረገውን ለማድረግ እሞክራለሁ። ኦፊሻሊ ቁጭ ብሄድ ባያስተምረኝም እሱ ያደረገውን ከዛ ነው የተነሳው። ከዛ የራሴን መንገድ እያሱ ስመጣ ኤግዛክትሊ ጊዜውን አላውቅም። አንዳንድ ነገሮች የተቀየሩ መጡ። አንዳንድ ነገሮች እየተለወጡ መጡ ነው ያለን ቶማስ። ምን ይሆኑ እነኚህ እየተለወጡ የመጡ ነገሮች? ባለፈው ሳምንት ወጋችን እልባት ካደረገበት ይቀጥላል። ከዛ የራሴን መንገድ እያሱ ስመጣ፣ ኤግዛክትሊ ጊዜውን አላውቅም። አንዳንድ ነገሮች የተቀየሩ መጡ። አሁን እዚህም ያለንበት የሰራሁት ሙዚቃ ሬጌ ነው። ሰውም ያቀኛል ለማለት ሳይሆን ትንሽ የሚያውቁኝ ሰዎች ሬጌ ብዙ እንደምጫወት አድርጎ ነው የሚያውቁኝ። የሚገርመው ሌላ ሙዚቃ ነው ብዙ የሰራሁት በህይወቴ ሙሉ። ግን ሬጌንም ወደዋለሁ። መጫወቱንም አይ ቲንክ በደንብ ገብቶኛል መሰለኝ። እንደዛ ስገባ ደግሞ ሞር እያየው የመጣሁት የቦብ ማርሊ ኤንድ ዘ ዌይለርስ ቤስ ፕሌየር ፋሚሊ ማን ይባላል። አስተን ፋሚሊ ማን ባረት ፈኒ ናፍ፣ አሁን እዚህ ሜሪላንድ ውስጥ ነው የሚኖረው። ይህ ሰውዬ ብዙ ክብር አይሰጠውም። ከረጌ ውጭ የሚያውቁ ሰዎች ግን በሙሉ ዋን ኦፍ ዘ ታፕ አድርገው ቤስ ፕሌየር የሚጽፉት እሱ ነው። ምክንያቱም ሂ ኢዝ ናት ቨሪ ቴክኒካሊ ግፍትድ የሆነ ሰው አይደለም። ሂደዝ እንዱ በጣም ብዙ ፋስት ነገሮች እንደዛ የሚሰራ ሰው አይደለም ግን ስለ ሙዚቃ ያለው አስተሳሰብ እነሱን እንዴት ተርጉሞ ወደ ቤዝ እንደሚቀይረው ለእኔ በጣም የሚገርም ነው። ምክንያቱም ሲምፕል ነገር ነው የሚሰራው በዛ ግን በጣም ብዙ ሰው ያውቀዋል። በስምም ባታውቀው የቦብ ማርሊ ዘፈኖች ዌቲንግ ኢን ቬን፣ እነዚህ እነዚህ ነገሮች ጠርተን ሙዚቃን ባናቅ የምናስባቸው ሜሎዲዎች ከቤዙ ጋር የተገናኙ ናቸው። ምክንያቱም ቤዝ ዩዥዋሊ ሰው አያውቀውም፣ አይሰማውም። የኋላ ሙዚቃ ነው፣ ሰፖርት ነው፣ ባክቦን ነው። እንዲህ እንደ ዘፋኝ እንደ ሜሎዲ ሰምተው ብዙ አታቀውም። ሙዚቃ ውስጥ ከሌለ ሙዚቃ ማወቅ አለበት፣ ፈልፍ መለየት አለበት። ግን የእሱ አፕሮች ከሪትም ጋር ብቻ ሳይሆን ከሜሎዲም ጋር ስለነበረ ሲምፕል ሆኖ በጣም ኤፌክቲቭ ነገር ማድረግ የሚችል ሰው ነው አንድ ጥሩ ወዳጅ የነበረ ዳንኤል ታይ የሚባል አርቲስት ነው። ዳንኤል እኔ ጋር ለአንድ አመት ኖረዋል እዚህ ሀገር ሲኖር እና በቃ ኤቭሪ ሞርኒንግ ኮፊ የጠጣን ፊሎሶፊ ነው የምናወራው የነበር ውሏችን ማለት ነው። እና አንድ ጊዜ ስለ ራሱ ሲነግረኝ ጀስት ባጭሩ ለማውራት በቃ ቁጭ ብሎ ቲቪ ላይ ምስል በተቀየረ ቁጥር እሱ ምስል እስኪቀየር ባለው ጊዜ ለመስራት የሚሞክረው ነገር አለና እንዴት ነው እንደዚህም? ብለህ ፕራክቲስ ነው የምታረገው፣ ነው ምስል የሚለኝ ነገር አለ እኔ ሞክረው ይለኛል። በጣም ኮምፕሌክስ የሆነውን አይዲያ በሁለት ቃል ለአንተ መስጠት ብችል ዳስ ደ ቢገስት አቺቭመንት ብሎ ያወራኛል። ስለ ሙዚቃ ስወስደው በቃ ሲምፕል ነገር ሰው በጣም ትንሽ ይመስለዋል፣ ወይ ኮምፕሌክስ ነገር ካልሰራ። ግን አይዲያው ራስን ኤክስፕሬስ ማድረግ ከሆነ እኔ ኮምፕሌክስ አይዲያ ኖሮኝ አንድ ቃል ሰጥቼ እኔ የምልህ ነገር ከገባህ እኔ በጣም ትልቅ ሰው መሳካት ብቻ ሲሆን፣ አይ ቲንክ ትንሽም ከፍ ማድረግ ትችላለህ ራስን። ምክንያቱም ይሄ ቀላል ነገር አይደለም። በዛ አይን ነው የሱን አሰራር የማየው ማለት ነው። ይሄ በጣም የሚስበኝ ሀሳብ ነው። ከባድ ነገርን ቀላል ማድረግ የመሰለ ውስብስብ ነገር የለም። እንዳልከው ቀላልነቱ ኤክስፕሬሽኑ ነው፣ ለሰው ለማስረዳት ማሳየት ማሳያው ነው። ቀላሉ አይዲያው ስቲል ኮምፕሌክስ ነው። እሱ ነው ለውጡ። ወደ እሱ እንምጣ። የፈጠራ ሂደትን ብለው ክሪኤቲቭ ፕሮሰስ የሚለውን አንድ ሙዚቃ ለመቀመር ስትነሳ፣ አሁን የመጨረሻው ስራ አንቺን ነው እኔ የማውቀው፣ ምናልባት ሌሎችም ስራዎች ችላሉ መንገድ ላይም ያሉ እንዳሉ እረዳለሁ። አንድ የሙዚቃ ሀሳብ በአእምሮ ሲጠነሰስ እና ያን ሙዚቃ አድማጭ ጆሮ የሚደርስበትን ስጠነስስ ስታወጣ ስታወርድ፣ ምናልባት በእንቅልፍ ልብሉ ሂደቱ ይቀጥል ከሆነ አላውቅም፣ የሚቀጥል ይሆናል። እንደ ልጅ ፈጠራ ሂደቶች ምን ይመስላል ላንተ? አንድ ሙዚቃ ሀሳብ የምትወልድ የምትፈልገው መድረክ ላይ መጫወት እስክትችል ድረስ ባለው ሂደት እስቲ በጨረፍታ አሳየን። ወል ሁሉም ልዩ ልዩ እንትን አለው። እኔ ያው ግጥም ስለማልጽፍ ከዛ መጀመር አልችልም። ዩዝዋሊ ከሙዚቃ ነው የሚጀምረው። ዛሬ ለምሳሌ አዲሱ አይዲያ ከሪትም ሊሆን ይችላል የመጣው። ሜይ ቢ የሰማሁት ሙዚቃ ሊሆን ይችላል፣ ወይም ራሱ የመጣም ነገር ይችላል። እሱ ከሆነ ወል ያን ሪትም ታስቀምጠና ከዛ ጋር እንግዲህ ይጀምራል ማለት ነው። ሜይ ቢ ከአመት በላይ ይሆናል። ቤዝ ላይኑ ደሞ ሊመጣ የሚችለው ኦር በ45 ደቂቃ ሙሉ ዘፈን፣ በ10 ደቂቃ ሙሉ ዘፈን የሚመጣበት ጊዜ አለ ማለት ኢንስፓይርድ ሆነ ቁጭ ስትል ይሆና ሪትሙ ቤዝ ይሆና ቤዙ በቃ ተስማምተዋል። እንደዛ እያለ ሚሄዳለ። ሁሉም መንገድ ክፍት ነው። ሁሉም ይለያያል። በጣም ብዙ ፈጠራ ችሎታ ያሉ ሰዎች ማለት ዴሊ ላይፋቸው የእኔ ዴሊ ላይፍ ፈጠራ ችሎታ ውስጥ የለም። አርቶ ስላለው ብቻ ፈጠራ ችሎታ ውስጥ አለው ማለት አለብን። ቁጭ ብሎ የመጽሐፍ ኮምፖዘ የሚያደርግ ኤቭሪዴ ስራ አይደለም። ሞስት ኦፍ ማይ ኤቭሪዴ እንትን ያው ላይቭ ሙዚቃ ላይ ስላለ ግን ስቲል ኤቭሪዴ ክሬት እናደርጋለን። ሶ ፍሪኮንሲው እንደ ሌላ ሰው ባይሆንም ይሄ ነው። ሌላን ሰው ብጠይቀው በጣም ብዙ ዜላ ያሉ ካሉ፣ ብዙ ያነበብኳቸውን መጽሐፎች አሉ። አዘ ማር ፋክት ኩዌስት ላቭ የሚባል ዘ ሩትስ ድራመር በጣም የሚገርም ስለ ክሬቲቪቲ የጻፈው መጽሐፍ አለ። አይ ሪሊ ሪኮመንድ ቱ ፒፕል። እሱን ስታነብ ፕሮሰስ እንዳለው ታያል። አንዳንድ ሰው ዝም ብሎ ተሰጥኦና ጊፍቱ ስላለው አይደለም በቃ ዝም ብሎ የሚጽፈው ኢትስ ወርክ። ልክ እንደ ማንም ስራ ገብተህ ዛሬ ላይ ጽፈ፣ ስትሰርዝ፣ ነገ ስታስብ፣ ስታነብ፣ ቃል ስታይ፣ ስትመርጥ፣ እንደዚህ ነው። ይህም አይነት ፕሮሰስ አለ። ብዙ ፈጠራ ችሎታ ያሉ ሰዎች ፕሮባብሊ ያወጡት ፕሮሰስ ሊኖር ይችላል። እኔ እንዳመጣጡ ነው እውነት ለመናገር ባለሁበት ጊዜ ያው ብዙም ቁጭ ማለት ጊዜ የለኝም። ከስራ በኋላ ምናምን ስለሆነ የሚሰራው ከቱር ምናምን በኋላ እኔ የሚቀለኝ ና የሚቀርበኝ ኢንስፓየርድ የሆኑ ሞመንቶች ናቸው። ማለት አንድ ነገር ኢንስፓየር ካደረገኝ አመጣጡ ኢዚየር ነው ማለት፣ ኦሬዲ መነሻ አለ። ከዛ መነሻ ጀመረ ኢንስፓየር ባደረገ ሙዚቃ ተተከተ፣ ያን የሚወስደው መንገድ ይዘት ይሄዳለ። ሞር ወደዛ ላይ ነው ያለበት ላይፍ እንደዛ ስለሆነ Alumbra tu alma, alumbra tu alma. ቶማስ የሙዚቃ አሻራን በላቸው። አሁን አሻራው ካረፈባቸው በርከት ያሉ የሙዚቃ ስራዎቹ ቀየጥ ያደረግናቸውን በሙዚቃም ቀለም አለ አይደል? አሁን ዛሬም ከልዩ ልዩ ሙዚቃ ቀለማት ውህዶች ለቅምሻ የወሰናቸውን ነበር የሰማ ነው። ቶማስንም ለጊዜው አመሰግናለሁ። ሙሉ ምልልሳችንን በድረ ገጻችንና በፌስቡክ ገጻችን እናኖራለን። አድማጮች፣ አሁን ዝግጅታችንን ወደ ማገባደዱ ነን። ከመጽሔት ታዳሚዎች ድምፅ የሁለቱን አስተያየቶች ለአየር እናብቃ። ብርሃን ድልነሳው የተባሉ አድማጫችን ናቸው ከሆላንድ ይህን ያሉን ባልደረባህ አዲሱ አበበ በተወዳጅ ፕሮግራም የናፈቀ ይመስላል በእንግሊዝኛ ነው አዲሱ አበበን ሚስ ያደረግከው ይመስላል ሲሉ በጨዋታም በቁም ነገርም አስተያየታቸውን የጀመሩት እናም እንዳይጠፋብህ አንተም ብትሆን የምታመጣው መፈለጉና መናፈቁ በእርሱ ሳይብስ አይቀርም ይላሉ ብርሃን ብቻ ብዙ ጥሩ እድሎች አገኛችሁ ከስንብቱ ጀምሮ በሽልማቱም ይኸው ደግሞ ከሙልቀን መለሰ ጋር ባደረጋችሁትም ቃለ ምልልስ እኛም መላልሰን አገኘነው ከሁሉ በላይ ግን አሉ ብርሃን አስተያየታቸውን ሲያገባድዱ ከሁሉ በላይ ግን ቅብብላችሁና ጨዋታ አዘላ አቀራርባችሁን የምናጣውን ያህል ድንቅ ዝግጅቶችህ እጅግ ያስደስታሉ ሊያውም ለሁለት የምታዘጋጁትን ለብቻ፣ ለዚህ ሁሉ እንዴት ጊዜ እንደምታገኝ ይገርማል ሲሉ አክብሮት ባዘለ አድናቆት አስተያየታቸውን ደምድመዋል። የሆላንዱን አድማጫችንን ብርሃን ድል ነሳውን ለመልካም አስተያየታቸው አመሰግናለሁ። የህይወት መንገዶች የሚል ርዕስ ሰጥተ በመንግስቱ ለማና በደበበ ሰይፉ ሕይወት ታሪኮችና ስራዎች የጀመርከው የቀደሙትን ምርጦቻችንን ድንቅ ፕሮግራም ምርጥ ነውና አይቋረጥ፣ ያሉን ደግሞ ትንግርት የተባለው አድማጫችን ናቸው። ትንግርትን እናመሰግናለን። እግዜር ይስጥልን። አልተረሳም፣ አይቋረጥም ቃል እንገባለን። ሌሎች አድማጮቻችን መጽሔት የእናንተ ነውና ባቀረብናቸውም ሆነ ለፕሮግራማችን ይስማማሉ በምትሏቸው ርዕሰ ጉዳዮች ዙሪያ እንዳመቻችሁ በመጻፍም ሆነ በመደወል እንድትሳተፉ እንጋብዛለን። በምሽቱ ያልነውን ግን በዚሁ ልንቋጭ ነው አሁን የቀረን የተከበራችሁ አድማጮች የዛሬ ዝግጅታችን ተጠናቀቀ። ለራዲዮ መጽሔት አሉላ ከበደ፣ ፕሮዲውሰሮቹ ብርሃን ኃይሉ እና ንጉሡ ታምሬ፣ ዌብና ማኅበራዊ ሚዲያ ላይ አበባየሁ ገበያው፣ ቴክኒሽያኑ ቻን ሻንጋንግ፣ እንዲሁም ሪፖርተሮቻችን ሙክታር ጀማል፣ ሆራ አርሰዴ፣ መስፍን አራጌ ደሴ ላይ፣ እኔም ማስተናጋጃችሁ ሰሎሞን አባተ፣ አብራችሁን ስለ ቆያችሁ ከልብ እያመሰገንን እንሰናበታለን። መልካም የረቻ በዓል። በድጋሚ ጤና ይስጥልኝ። በደህና አደሩት።